ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የደቡብ አውስትራሊያ ነዋሪ ኢትዮጵያውያን የመስቀል በዓል ዝግጅት ገቢን ለተፈናቃዮች መርጃ ሊያውሉ ነው። ሙሉ ክትባት የተከተበው አውስትራሊያውያን ቁጥር ከ50 ፐርሰንት አለፈ። የሴቶች እግር ኳስ መቶኛ ዓመቱን አስቆጠረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የምዕራብ አውስትሬሊያ ነዋሪ ኢትዮጵያውያን የመስቀል በዓል ዝግጅት ገቢያቸውን ለኢትዮጵያውያን ተፈናቃዮች ሊቸሩ ነው። ዕለተ ሰኞ መስከረም አሥራ ሰባት ተከብሮ የሚውለውን የኢትዮጵያ መስቀል በዓል ምክንያት በማድረግ በፐርዝ ከተማ በተሰናዳው ልዩ ዝግጅት ላይ የሚገኘውን ገቢ የማኅበረሰቡ አባላት ለችሮታ ለመዋል መወሰኑን ያስታወቁት የአስተባባሪ ኮሚቴ አባሏ ወይዘሮ ህይወት ባረጋ ናቸው። የአውስትራሊያ ዘጋቢያችን ኤልያስ ጉዲሳ አናግሯቸዋለን። በመስቀል አከባበር የተዝናኑ ወገኖን ይርዱ በሚል ኢትዮጵያን በጎ ፈቃደኞች በምዕራብ አውስትራሊያ ፐርዝ ያዘጋጁት ዝግጅት ነገ ቅዳሜ ይካሄዳል። ኢትዮጵያ ውስጥ በችግር ላይ የሚገኙ ወገኖቻችንን እርዳ በሚል ተነሳሽነት ዝግጅቱን እንዳዘጋጁት የፕሮግራሙ አዘጋጅ ከሆኑት መካከል አንደኛዋ ህይወት ባረጋ ትገልጻለች። ሀሳቡ የመጣው እንደምናውቀው ሁላችንም ሀገራችን ኢትዮጵያ በአሁኑ ሰዓት በጣም አንገብጋቢ ችግር ላይ ነው ያለችው እና በኮሚኒቲ ፐርስ ኮሚኒቲ ላይ ደግሞ አሁን በተለያየ ቦታ የመስቀልን ባህል ዩዥሊ እናከብራለን። አሁን ደግሞ እየመጣ ያለው ያው የመስቀል በዓል ነው። እሱም በተመለከተ የበጎ አድራጎት በፈቃደኝነት ኢትዮጵያን ማለት ነው ተሰባስበን ይህንን በዓል ለምን እንደ አንድ እንትን አንጠቀመው ላይክ ለዚህ ጉዳይ ማለት ነው ለኢትዮጵያ ችግር እና በአንድ ላይ ተሰባስቦ ዝግጅቱን አዘጋጅተናል። በትልቁ ሰው በጣም ከጠበቅነው በላይ ይህንን ነገር ሲሰማ ማለት ነው አንድ ላይ በአንድ አዳራሽ ዝግጅቱ ተዘጋጅቶ መቶ ብር ትኬት እየተሸጠ ገብቶ አንድ ላይ ሰለብሬት አድርገን በዓሉንም እናከብራለን። አንድ ሁለት ደግሞ እዛ ላሉት ለተቸገሩት ወገኖቻችን እንደርስላቸዋለን። ተሰባስቦ ማለት ነው እና ጥቅል እንደምናውቀው ብዙ ጊዜ በጉራጌ በዓል ነው የሚደምቀው። ያው የኢትዮጵያ ነው ግን ትንሽ ደመቅ ብሎ የሚከበረው በደቡብ ኤሪያ ጉራጌ ላይ ነው እና በጉራጌ ባህል ነው የምናደርገው እና አንደኛ እሱም አለ ሁለተኛ ይሄ በጣም ከምንጠብቀው በላይ ነው። በቃ ሰፖርት ያገኘ ነው። ይሄንን ዝግጅት እናዘጋጃለን ብለን በተመካከርንና እንትን ሲባል ማለት ነው እና አንድ ሰው እንትን የምለው በጣም በዚህ ጉዳይ በጣም እየሰራች ያለችው ህይወት የቁም መንግስት እሷ ናት። በጣም ሊድ እያደረገች ያለችው እና ሰው ከምንጠብቀው በላይ ሪስፖንስ ታገኘ በትንሽ ሰዓት ውስጥ ነው ወደ እንግዲህ ቲኬት ተሽጦ ኦልሞስት ያለቀው ያለቀ ይመስለኛል። እንደውም አዳራሹ ሁሉ ይጠብናል እያለን ነው፣ እንግዲህ የምንጠብቀው ማለት ነው። እንግዲህ ዝግጅት ወይዘሮ ህይወት ዝግጅቱን አስመልክተው ሲናገሩም እንዲህ ብለዋል። ምንድን ነው ያው በጉራጌ ባህል መሰረት ምግቦች ይቀርባሉ፣ ባዛሮች ይኖራሉ። ትልቅም ትንሽም ቢዝነስ ያላቸው ሰዎች መጥተው ብዙ ላይክ ስፖንሰር አድርገዋል። ባላቸው ነገር ጨረታዎች ይቀርባሉ። በጣም ትራዲሽናል ድሬስ ይለበሳል። የምንችለውን ያህል እየሞከርን ነው። ግን በጣም በጣም ውስጥ ገብቶ ይህንን ነገር እንደገና ተመልሰን እንደገና እንደገና እናደርገዋለን የምንለው ሰው ስር ያለው ስሜት ወጣ። አንድነት የሚባለው ነገር ደስ የሚል ነገር አለ። አልመጣም ሳይሆን የደወሉ ነው ትኬት ያዙልን እንመጣለን ብሎ ሰው በጣም ደስተኛ ነው። እንግዲህ ነገን እየጠበቅን ነው። ከእግዚአብሔር ጋር በጣም ጥሩ ነገር ነው የሚሆነው። በዛም ላይ ደግሞ ጥሩም ገቢ አሰባስበን ሀንድረድ ፐርሰንት የገባው ገቢ ወደ ተጎጂዎች ነው የሚሄደው። አሁን ወደ ተፈናቀሉት ማለት ነው። እስፔሻሊ ወደ ሰሜኑ ክልል ነው የሚሄደው ገና አልወሰንም። እና ይሄ ኮሚቴ ወደ ሰላሳ ሶስት ሰው አለው። እንግዲህ ትልቅ ነው ብዬ ነው የምለው። ሀይል አለው። በጣም እየተናበበ በተረጋጋ ሁኔታ፣ አንደርስታንዲንግ ባለበት ሁኔታ፣ በጣም ሰፖርት ባለው ሁኔታ እየተካሄደ ነው ያለው እኔ በጣም ደስተኛ ነኝ። እና ስፔሻል ታንክ ዩ ለፐርስ ኢትዮጵያ ኮሚኒቲ መምጣት ለምትፈልጉ ሰዎች ቦታው ቦስኒያን ካልቸራል እና ሪክሬሽን ሴንተር አዳራሽ ነው። አድራሻው ነምበር ቱ ሀንድረድ ኤይቲ ናይን ቱሞሮ ሮድ ላይ ነው ያለው። ሰዓቱ ፎር ሰርቲ ፒኤም ሴፕቴምበር ትዌንቲ ፊፍዝ ሳተርዴይ ቱሞሮ። እናመሰግናለን ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። አውስትሬልያ በአንድ ሳምንት ውስጥ ከሁለት ሚሊየን በላይ ነዋሪዎቿን በመከተብ በጠቅላላው ከአምሳ ፐርሰንት በላይ ዜጎቿን ሙሉ ክትባት ከተባለች። የአውስትሬልያ ፌዴራል መንግሥት ይፋ ባደረገው የክትባት መረጃ መሠረት ሙሉ ክትባት የተከተቡ አውስትራሊያውያን ቁጥር ከ50 ፐርሰንት በጥቂቱ አለፍ ብሏል። የአውስትራሊያ መንግሥት የነርስና አዋላጆች ዋና መኮንን ኤሊሰን ማክሚለን አውስትራሊያውያን ክትባት መከተቡን እንዲቀጥሉበት አበረታተው ለተከተቡ ዜጎች በሙሉም ምስጋናቸውን አቅርበዋል። የኒው ሳውስ ዌልስ በጅሮንድ ዶሚኒክ ፔሮቴት ሁሉም የኒው ሳውስ ዌልስ ነዋሪ ሲከተብ እያንዳንዱ ሰው የዕድሎች ተጠቃሚ እንደሚሆን አስታወቁ። እንደራሴ ግላዲስ በርጅክሊያን የኒው ሳውዝ ዌልስ ነዋሪዎች ሙሉ ክትባት ተከታቢዎች ቁጥር ሰባ ፐርሰንት ሲደርስ የተለያዩ ነፃነቶች ሙሉ ክትባት ለተከተቡ ብቻ እንደሚሆን ደጋግመው አስታውቀዋል። ይሁንና በጂሮንድ ፔሮቴት የክትባት ፓስፖርት ለዘላለሙ አይቀጥልም እዚህ ሀገር ሰዎች የተወለዱት ነፃ ሆነው ነውና ብለዋል። ኒው ሳውዝ ዌልስ በዛሬው እለት 1043 ሰዎች በኮቪድ-19 መያዛቸውንና 11 ሰዎች ለእልፈተ ሕይወት የተዳረጉ መሆናቸውን አስመዝግባለች። የመጀመሪያ ዙር ክትባት የተከተቡ ነዋሪዎች ቁጥርም 84 ፐርሰንት የደረሰ ሲሆን 56 ፐርሰንት ሙሉ ክትባት ተከትበዋል። የቪክቶሪያ ዋና የጤና መኮንን ፕሮፌሰር ብሬትሳትን ነገ ቅዳሜ ሴፕቴምበር 25 የሚካሄደውን የአውስትሬልያ እግር ኳስ ሊግ የመጨረሻ ግጥሚያ ቀን ምክንያት በማድረግ ነዋሪዎች በቡድን ተሰባስበው ግጥሚያውን እንዳይከታተሉ አሳሰቡ። ሜልበርን ከተማ ላይ ተጥሎ ያለው የሰዓት እላፊም ጸንቶ እንደሚቆይ አስታውቋል። በዛሬ ዕለት 733 የቪክቶሪያ ነዋሪዎች በቫይረስ የተጠቁና የአንድ ሰው ሕይወትም ያለፈ መሆኑ ተነግሯል። የኒው ሳውስ ዌልስ መንግሥት ዓለም አቀፍ ተማሪዎች ተመልሰው እንዲመጡ የነደፈው የሙከራ ፕሮግራም የተጠናቀቀ መሆኑን ገለጸ። እቅዱ በፌዴራል መንግስቱ ይሁንታን ያገኘ ሲሆን የመጀመሪያው ዓለም አቀፍ ተማሪዎችን ይዞ የሚመጣው አውሮፕላን በዚህ ዓመት መጨረሻ ሲድኒ ላይ እንደሚያርፍ ይጠበቃል። ወደ አውስትሬልያ የሚመጡ ዓለም አቀፍ ተማሪዎች በአውስትሬልያ ፈዋሽ ቁሶች አስተዳደር ቲጄ ዕውቅና የተቸራቸውን የፋይዘር ሞደርናና አስትራዜኒካ ክትባቶችን የመከተብ ግዴታ ተጥሎባቸዋል። ታዝማኒያ በዛሬው ዕለት የቤት ውስጥ ወሸባ በመጀመሯ ኒው ሳዝ ዌልስ ውስጥ ተገተው ላሉ የታዝማኒያ ነዋሪዎች ወደ ቤታቸው የመመለስ እድልን ከፍቷል። ነዋሪዎቹ ወደ ቤታቸው ሲመለሱም ከኮቪድ-19 ነፃ መሆናቸውን የሚያሳይ ማረጋገጫ፣ ከአውሮፕላን ማረፊያ ወደ ቤታቸው ሲሄዱ በህዝብ ትራንስፖርት መገልገያዎች ሳይሆን በግል ትራንስፖርት መጠቀምንና የቤታቸው በርላይም ወሸባ ውስጥ ያሉ መሆናቸውን የሚያስ ታወቅ ምልክትን የመለጠፍ ድንጋጌዎችን የማክበር ግዴታ ተጥሎባቸዋል። የክትባት መመዘኛዎቹን ከሚያሟሉ ነዋሪዎች ውስጥ 54 ነጥብ 5 ፐርሰንት ያህሉ ክትባት የተከተቡ መሆኑን እንደ ራሴ ፒተር ጋትዊን ገልጠዋል። የአውስትሬሊያ የህግ መወሰኛ ምክር ቤት ፕሬዚደንት ስኮት ራያን ከፌዴራል ፓርላማ መጣወራቸውንና በሚቀጥለው ወር ወደ ኃላፊነታቸው እንደማይመለሱ አስታወቁ። ሴናተር ራያን ለምክር ቤት አባልነት የተመረጡት በ2007 ነው። የፌዴራል መንግስቱ በሴናተር ራያን ምትክ በፕሬዚደንትነት መንበራቸው የሚሰየሙ አንድ ሴናተር የመተካት ግዴታ አለበት። አውስትራሊያና ህንድ በዓመቱ መጨረሻ የንግድ ስምምነት ፊርማቸውን እንደሚያኖሩ ይጠበቃል። ስምምነቱን አስመልክቶ የአውስትሬልያ ጠቅላይ ሚኒስትር ስኮት ሞሪሰን እና የህንዱ አቻቸው ናሬንድራ ሞዲ ዋሽንግተን ላይ ተገናኝተው ተነጋግረዋል። አዲሱ የሁለቱ አገራት ስምምነት በሃይድሮጂንና ዝቅተኛ የአየር ብክለት ቴክኖሎጂ ላይ ያተኩራል። የኒው ሳውዝ ዌልስ የሴቶች እግር ኳስ ለመጀመሪያ ጊዜ አውስትራሊያ ውስጥ ግጥሚያ እያካሄደበትን አንድ መቶኛ ዓመት አክብሯል። ኒው ሳውዝ ዌልስ ባለፉት አሰርተ ዓመታት ውስጥ ለአውስትሬሊያ የሴቶች እግር ኳስ ቡድን ማቲልዳስ ከተሰለፉ 68 ውስጥ 38ቱን አስመርጧል። በአሁኑ ወቅት ኒው ሳውዝ ዌልስ ውስጥ ከ71 ሺህ በላይ ወጣት ሴቶች እግር ኳስ እንደሚጫወቱ የኒው ሳውዝ ዌልስ ስፖርት ሚኒስትር ናትሊ ዎርድ ገልጠዋል። ኒውሳውዝ ዌልስ የ2023 የፊፋ ሴቶች የዓለም ዋንጫን በሽርካ ለማስተናገድ መሰናዷን በማካሄድ ላይ ትገኛለች። ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ48 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰማልን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 27። አደላይድ ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 16። ሜልበርን ካፋ ያበራል። ዝቅተኛ 7፣ ከፍተኛ 13። ሆባርት ካፊያማ ሆኖ ረፋዱ ላይ ያበራል። ዝቅተኛ 4፣ ከፍተኛ አስር ከምብራ በከፊል ደመናማ ይሆናል። ዝቅተኛ ሶስት ከፍተኛ ስራ ስድስት ሲድኒ፣ ረፋድ ላይ ሊያካፋ ይችላል። ዝቅተኛ 13 ከፍተኛ 21። ብሪስበን፣ ፀሐያማ ሆኖ ይውላል። ዝቅተኛ 14 ከፍተኛ 30። ዳርዊን፣ ማለዳ ላይ ሊካፋ ይችላል። ዝቅተኛ 23 ከፍተኛ 33። አዲስ አበባ፣ ከቀትር በኋላ ያካፋል። ዝቅተኛ 11 ከፍተኛ 20። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የደቡብ አውስትሬሊያ ነዋሪ ኢትዮጵያውያን የመስቀል በዓል ዝግጅት ገቢን ለተፈና ተፈናቃዮች መርጃ ሊያውሉ ነው። ሙሉ ክትባት የተከተበው አውስትራሊያውያን ቁጥር ከ50 ፐርሰንት አለፈ። የሴቶች እግር ኳስ መቶኛ ዓመቱን አስቆጠረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።